ፎን እባክህ፣ ወንድም የዚህ ቦታ ስም ማን ይባላል? አዋሽ አዋሽ ይባላል። በከተማ ውስጥ ብዙ ሰዎች ይኖሩበታል። በርከት ማለት አዎ፣ የሰው ቁጥር በርከት ያለ ነው። ማስነፋት መተንፈስ። እባክህ የመኪናችን ጎማ ተንፍሶ ነበርና የት ማስነፋት እንችላለን? ራቅ ማለት። ከዚህ ትንሽ ራቅ ብሎ አንድ ትልቅ ጋራዥ አለ። መንፋት ጓሮ ከ ከቤቱ ጓሮ ደግሞ አንድ የመኪና ጎማ የሚነፋና ትንሽ ነገሮችን የሚያድስ ከዚህ ቤት ጓሮ አለ። መጀመሪያ የምናረፍበት ቦታ ማግኘት ደህና አይመስልህም ጆን? አዎ እውነትሽን ነው አቶ ከበደ ደህና ምግብና መኝታ ቤት ያለው ሆቴል የት ይገኛል ከተማ መካከል ወይስ እዚህ ሰፈር ይፈልጋሉ ብቻ ለዚህ ሰፈር ቢሆን አይከፋም እባክህ ወንድም፣ የዚህ ቦታ ስም ማን ይባላል? አዋሽ ይባላል። በከተማ ውስጥ ብዙ ሰዎች ይኖሩበታል? አዎ የሰው ቁጥር በርከት ያለ ነው። እባክህ የመኪናችን ጎማ ተንፍሶ ነበር እና የት ማስነፋት እንችላለን? ከዚህ ትንሽ ራቅ ብሎ አንድ ትልቅ ጋራዥ አለ። ደግሞ አንድ የመኪና ጎማ የሚነፋና ትንሽ ነገሮችን የሚያድስ ከዚህ ቤት ጓሮ አለ። መጀመሪያ የምናረፍበት ቦታ ማግኘት ደህና አይመስልህም ጆን? እውነትሽን ነው አቶ ከበደ። ደህና ምግብና መኝታ ቤት ያለው ሆቴል የት ይገኛል? ከተማው መካከል ወይስ እዚህ ሰፈር ይፈልጋሉ? ቢቻል እዚህ ሰፈር ቢሆን አይከፋም። እባክህ ወንድም የዚህ ቦታ ስም ማን ይባላል? አሽ ይባላል። በከተማው ውስጥ ብዙ ሰዎች ይኖሩበታል። አዎ የሰው ቁጥር በርከት ያለ ነው። እባክህ የመኪናችን ጎማ ተንፍሶ ነበርና የት ማስነፋት እንችላለን? ከዚህ ትንሽ ራቅ ብሎ አንድ ትልቅ ጋራዥ አለ። ደግሞ አንድ የመኪና ጎማ የሚነፋና ትንሽ ነገሮችን የሚያድስ ከዚህ ቤት ጓሮ አለ። መጀመሪያ የምናርፍበት ቦታ ማግኘት ደህን አይመስልህም ጆን? አዎ እውነትሽን ነው። አቶ ከበደ ደህና ምግብና መኝታ ቤት ያለው ሆቴል የት ይገኛል? ከተማው መካከል ወይስ እዚህ ሰፈር ይፈልጋሉ? ብቻ ለዚህ ሰፈር ቢሆን አይከፋም። ከቤቱ ጓሮ ጥሩ መጫወቻ ሜዳ አላችሁ? አዎ ለተማሪዎች የተሠራ አለ። አሮጌዎች ቤቶች መፍረስ አለባቸው። አዎ መፍረስ አለባቸው። ቤትህና ትምህርት ቤት ይቀራረባሉ። አዎ በጣም ይቀራረባሉ። ጤንነትህ ከትናንቱ ዛሬ እንዴት ነው? ዛሬ በጣም ደህና ነኝ። ከዚህ ወደ አገረዎ መቼ መነሳት ይፈልጋሉ? ከአንድ ሳምንት በኋላ እነሳለሁ። ከውጭ ጉዳይ ሚኒስቴሩ ጋር መቀጣጠር ይፈልጋሉ? አዎ እፈልጋለሁ። ልጅህ እናንተ ትመሳሰላላችሁ? በጣም አንመሳሰልም። የትምህርት ቤቱን ኃላፊነት ወሰድህ? አዎ ወሰድሁ። ወደ ኒውዮርክ መቼ መነሳት ትፈልጋላችሁ? ዛሬ ከሰዓት በኋላ እንነሳለን። መቼ ትመለሳላችሁ? በማግስቱ እንመለሳለን። እዚህ ገደማ ሆቴል አለ? አዎ፣ ሁለት ጥሩ ሆቴሎች አሉ። ለማ ለምን የመንግስቱን ሕግ ይጥሳል? በእውነቱ አላውቅም። አገረ ገዢው በጣም ሀብታም ነው? አዎ፣ በጣም ሀብታም ነው። ከአባት እና ከእናቴ ጋር መተዋወቅ ያስፈልግሃል። አዎ፣ ያስፈልገኛል። ጨለማ ቤት ውስጥ ለምን ተቀመጥህ? ብርሃን ስለሌለ ነው። ራስ ሆቴል ገደማ ሌላ ሆቴል ታውቃለህ? የለም አላውቅም። ትናንትና ግብዣ ቦታ ሄዳችሁ ነበር? አዎ ሄደን ነበር። ከለማ ጎን የቆመው ማን ነው? ወንድሙ ነው። ዛሬ ለምሳ የጋበዘህን ሰው ታውቃለህ? የለም፣ አላውቅም። እዚህ ሀገር የመጣህ በድንገት ነው? የለም፣ በድንገት አይደለም። ከትምህርት ሚኒስትሩ ጋር ተዋወቃችሁ? አዎ፣ ተዋወቅን። የእኔን መኪና መንዳት ትፈልጋለህ? የለም፣ አልፈልግም። ቤቱን ንጹሕ ያደረገው ማን ነው? የእኔ ባለቤት ነች። ወደ ኒውዮርክ በመሄድህ ደስ አለህ? አዎ፣ በጣም ደስ አለኝ። ቀደም ብሎ የመጣው የማን ሹም ነው? የሰራተኞቹ ሹም ነው። ቁጭ ብላ ጋዜጣ የምታነበው ሴት ማን ናት? አስተማሪያችን ናት። ከመጽሐፍ ቤት ፈጠን ብላችሁ መታችሁ፣ ምን ሰራችሁ? ለአስተማሪያችን የምስጋና ደብዳቤ ጻፍን። ለማጠጋ ብሎ ምን ነገረው? ራበኝ ብሎ ነገረኝ። መሐንዲሶቹ ከሐኪሞቹ ራቅ ብለው ተቀመጡ? የለም አብረው ተቀመጡ። ሰራተኞች በርከት ብለው ቢመጡ ስራውን ዛሬ የሚጨርሱ ይመስላችኋል? ምናልባት እንጨርሰው ይሆናል። አዲስ ቤት በመስራቱ ደስ አለው? አዎ በጣም ደስ አለው። ፈጠን ብላ ሄዳ ምን ይዛ መጣች? ምንም ይዛ አልመጣችም። እንግዶች በስንት ሰዓት መጡ? ከሰዓቱ ቀደም ብለው መጡ። ቁጭ ብለች ተናገርሽ? አዎ፣ ቁጭ ብዬ ተናገርሁ። ከአባትና ከእናቱ ጋር ይኖራል? የለም፣ ትንሽ ራቅ ብሎ ብቻውን ይኖራል። ቀደም ብሎ ከባዱን ሸክም ወሰደ? የለም፣ አልወሰደም። ቀደም ብላ ከማን ጋር ተቃጠረች? ከወንድሟ ጋር ተቃጠረች። ቁጭ ብሎ ምን አየ? ምንም አላየም። ገንዘቡን ለዮሐንስ ሲሰጠው ጥሩነሽ ምን አለች? መለስ ብላ አይታው ሄደች። ቁጭ ብሎ ካየህ በኋላ ምን አለህ? ነገ መጣለሁ ብሎ ሄደ። ቀደም ብላችሁ ሄዳችሁ ምን ትሰራላችሁ? ወደ ሲኒማ ቤት እንሄዳለን። ደስ ብሎኛል ብሎ የነገረህ ሰው ማን ነው? ያንተ ልጅ ናት። ራቅ ብሎ የተቀመጠውን ሰው ታውቃለህ? አዎ፣ አውቃለሁ። ጠጋ ብለው ቢነግሩ ትሰማለህ? አዎ፣ እሰማለሁ። የብርቱካን ጭማቂውን ራቅ አድርጎ ያስቀመጠው ማን ነው? ለማ ነው። አልጋው ላይ ቁጭ ብሎ ምን ያደርጋል? አማርኛ መጽሐፍ ያነባል። ለጥሩነች ቀረብ ብለህ ነገርሃት? አዎ ቀረብ ብዬ ነገርኋት። ይህን አረፍተ ነገር ጻፍ አድርጎ የሰጣችሁ ማን ነው? አቶ ለማ ነው። ትንሽ አረቄ ጠጣ ማድረግ ትፈልጋለህ? ካገኘሁ ደስ ይለኛል። አሮጊቷ ሴትዮ ቀደም ብላ መጣች? አዎ፣ ቀደም ብላ መጣች። የአቶ ለማ ልጅ ገባ ብላ ምን ነገረችህ? እናቷን ለማየት መሄዷን ነገረችኝ። አዲሱን ልብስ ለበስ አድርጎ የት ሊሄድ ይፈልጋል? ወደ ስራው ሊሄድ ይፈልጋል። እጁን ታጠብ አድርጎ ምን ሊሰራ ነው? ምሳውን ሊበላ ነው። ወደ ዩኒቨርሲቲ መቼ መሄድ ትፈልጋለህ? ቡናህን ጠጣ አድርጌ እሄዳለሁ! ናራቲቭ ድርሰት። ሰውየው ሲገባ ምስቱን አስቀደማት። ማስቀደም። በበኩሉ ስራውን ጨረሰ። እቃውን በቅሎ ላይ ጫነ። መጫን በቀጥታ ሂድ። አቶ ዮሐንስና ወይዘሮ ሜሪ ኢትዮጵያን በመኪናቸው እየዞሩ ለማየት ተስማሙ። ወይዘሮ ሜሪ ለጉዟቸው የሚያስፈልጋቸውን ነገር ሁሉ አስቀድማ ማዘጋጀት ጀመረች። አቶ ዮሐንስም በበኩሉ ስራውን ጨርሶ ለጉዞ ተዘጋጀ። ዝግጅቱ ካለቀ በኋላ ዕቃቸውን በመኪናቸው ጭነው ወደ አዋሽ ጉዟቸውን ጀመሩ። አዋሽ ከተማ እንደ ደረሱ የመኪናቸው ጎማ በድንገት ተነፈሰባቸው። የተነፈሰውን ጎማ ለማሳደስ ወደ አንድ ትንሽ ጋራጅ ለመሄድ ፈለጉ። በመንገዳቸው ላይ አቶ ከበደን ስላገኙት ጋራዥ የሚገኝበትን ቦታ ጠየቁት። አቶ ከበደም በቀጥታ ወደ ጋራዡ ስለመራቸው መኪናቸውን ወስደው ጎማቸውን አስነፉ። ጥያቄዎች። አቶ ዮሐንስና ወይዘሮ ሜሪ ምን ለማየት ተስማሙ? ወይዘሮ ሜሪ ምን አዘጋጀች? አቶ ዮሐንስ ምን አደረገ? ከዝግጅቱ በኋላ ምን አደረጉ? ዕቃቸውን በምን ጫኑ? በመኪናቸው ወደት ሄዱ? አዋሽ ከተማ ሲደርሱ ምን ነገር አገኛቸው? ጎማቸውን ለማሳደስ ወደት ሄዱ? በመንገዳቸው ላይ ማንን አገኙ? አቶ ከበደ ምን ጠየቁት? በመጨረሻ ምን አደረጉ? በመኪና መጓዝ ትወዳለህ? This is the end of unit 30.